ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር የቢዮ ወልደማርያም በቅርቡ ፕሮፋይል ኦፍ ከሬጅ በሚል ርዕስ የጻፉትን መጽሐፍ ለንባብ አብቅተዋል። ይህንኑ መጽሐፍ ቀደም ሲል በ2018 ስመጥር ሐማሴን በሚል በትግርኛ ቋንቋ ለተደራሰያን አቅርበዋል። እኒህ ለመጽሐፎ ርዕስነት ለአገር ፍቅር ሰማዕትነትም መጠሪያና መከበሪያ የሆናቸው ዘንድ ስመጥር ሐማሴን ብለው የጠሯቸው እነማን ናቸው? ስመጥር ሞገስንስ ያላበሷቸው በምን ተግባራቸው ነው? ከሳሁን አመሰግናለሁ በትግርኛ ስመጥር ሐማሴን ሐማሴን ዓላማቸውና ገድላቸው ነው የሚለው ይሄ ስንል የድሮ ስም ይዘን ነው። ከመረብ ወንዝ በታች ያለው መሬት በሐማሴን ነበር የሚታወቀው፣ ሐማሴን አውራጃ በኤርትራ ውድ ቢ ላይክ ቴን ፐርሰንት ኦፍ ዘ ኤንታየር ኤሪትራያን ላንድ ማስ እንዲሁም ህዝቡም ዘ ሴም ቲንግ። ግን የድሮ ስሙ ተከትዬ ነው ስመጡር ሐማሴን ያልኩት ይሄ ደግሞ ያልኩት ሳይሆን ኢትዮጵያ ሂደው ከኢትዮጵያውያን ጋር በጦርነትም ይሁን በቢሮክራሲ ህንፃ የተካፈሉ ግለሰቦች ከኤርትራ የመጡ ይህ ስም ነው የተሰጣቸው። ኢን ፓርቲኩላር እነዚህ አርበኞች ከሺህ ዘጠኝ መቶ ሰላሳ አምስት የጣሊያን ወረራ በኋላ አክቲቭሊ ፓርት ያደረጉ የኤርትራ ተወላጆች ማለት ነው እንጂ ኢንፓርቲኩላር ሐማሴን ስንል የሀማሴን አውራጃ ማለታችን አይደለም። ይሄ ዲ ኦልድ ኔም ነው። አሁን የድሮ መጽሐፍ ስታይ ሀማሴኖች ነው የሚለው። የድሮ የዛሞት ዓመት የሚጻፍ የነበረ ነገር ብታይ ዳት ኢዝ ደ ኔም ኢን ኢንግሊሽ፣ ግን ፕሮፋይል ኦፍ ካሬጅ ኤሪትሪያን ስትራግል ኤንስት ኮሎኒያሊዝም ኤንድ ፋሺዝም ነው የሚለው። አይኩድን ሴይ መጠር ሀማሴን ቢኮዝ ይሄ ሎካል ነው፣ ይሄ እኛ ነው። በእንግሊዝኛ ዳይሬክት ልትተረጉሞ ስለማትችል ነው። እዚህ ውስጥ ስመጥር የተባሉት እነማን ናቸው? ታሪካቸው ጎልቶ የወጡት ከዛ ውስጥስ ምን አይነት ተግባር ስለፈጸሙ ነው ለዛ የበቁት? ጥሩ ጥያቄ ነው። አንድ ነገር ለመግለጽ እፈልጋለሁ። ኦልዶ ይሄ ስመጥር ሀማሴን የተሰጣቸው ከፕሮባብሊ ጣሊያን ኢትዮጵያን ከመውረሩ በፊት ቀደም ብሎ ሊሆን ይችላል ግን እኔ ድሮ ልክ ጣሊያን ኤርትራንሲዝ ጀምረው ጣሊያንን የተቃወሙ እነ ደጃች ባህታ ሀጎስ ለምሳሌ እነ ደጃች አበራ ካሳ እዚህ ላይ ብቻቸው አለ ፕራክቲካል እንደነገርኩ፣ ኢትዮጵያን ሲወር ነበር ገን ገኖ የተሰማው ኦር የታወቀው በታይ ኢንክሉድድ እነዛ ልክ ጣሊያን ሲገባ እንደ ኤይትን ሀንድረድ መጨረሻ በአስራ ዘጠነኛው ክፍለ ዘመን ጣሊያንን የተቃወሙ ነው። እንደ ስመጥር ሀማስ የሚያገባቸው እንግዲህ፣ በአጭሩ ለምሳሌ እንደ ደጃች ባህታ ሀጎስ እና እንደ ደጃች አበራ ጣሊያንን ተፋለሙ። ይሄ እንደ ኤርሊ ስታጅ ነው። ይሄ እናውራው ያለን ከአድዋ ጦርነት በፊት ነው። ከሺህ ስምንት መቶ ዘጠና ስድስት በፊት ነው። በዚህ ብቻ ሳይሆን ደግሞ ሌሎችም እንደ ብላታ ገብ እግዚአብሔር ጌዳ ማርያም የነበረው የጉልተኝ ስርዓት ክሪቲክ ሆነው ቢካውስ ከጣሊያን ከአስመራ ዲስትሪክት አድርገው የመጡ ናቸው። እንዲያውም ጸረ ጣሊያን ተብለው ታስረው ነኩራ የሚባል ደሴት ፕሪዝን ነበር፣ ወህኒ ቤት ቀይ ባህር ደሴት ነው። ከዛም ልጠው ነው ወደ መለሊክ የገቡበት ስቲል፣ ወደ አዲስ አበባ ከሄዱ በኋላ ዘ ወርን ሳቲስፋይ በነበረው ስርዓት። ዶንት ፎርጌት እነዚህ ሰዎች ከጣሊያን ጋራ ትንሽ ዲል አድርገዋል እና ሁኔታው ኢትዮጵያ ሲሄዱ ግን የገባሪ ስርዓት ደስ አላሰኛቸውም እና ክሪቲክ ነበሩ። ይሄ ለምሳሌ ክሪቲክ ባደረጉት በስመጡ ሐማሴን ያስገባቸው። ሁለተኛ ደግሞ ብላታ ገብረ እግዚአብሔር ደግሞ መጀመሪያ ጋዜጣ ኢትዮጵያ ያሳተሙ ሰው ናቸው። ወደ ፈርስት ጋይ ጋዜጣ አድርገው በእጃቸው እየጻፉ የሚሸጡ የነበሩ ነው። እሳቸውም ስለ ጦስ መጦር አድርግ ያልቻቸዋል። እነዚህ በወረራ በኋላ በዲፕሎማቲክ ዘፍ ተሰማርተው በስደት ላይ ያሉ እነ ሎሬንሶ ታእዛዝ ብላታንጌታ እፍረም ተወልደ መድህን ዲፌንዲንግ ኢትዮጵያ በዓለም ቲያትር ላይ በጂኔቫ ላይ እነዚህም ስመ ጥሩ ናቸው። ደፍኒ እነዚህ እንኳ ይገባቸዋል። ምክንያቱም ይሄ በጣሊያን ወረራ ጊዜ የተነሱ ናቸው። ከዛ አልፎ አክቲቭ ወታደር ሆነው በወታደርነት እያሉ በመረብ በኩል እና በሶማሊያ በኩል ቢፈት አድርገው በአርበኝነት የተሰማሩ እነ ሰለባ ወልደስላሴ፣ በኋላ ደጃዝማች ተባሉ። ከሞት በኋላ አንዶም ተስፋጽዮን፣ እሳቸውም እንደዚሁ ብሪጋደር ተባሉ። ብሪጋደር ጀነራል አንዶም። እነዚህ በጦር ሜዳ ላይ ነው የሞቱት፣ ጣሊያንን እየተዋጉ ሶ ዲስ ፓርት ኦፍ ዲ ስነጥር ሀማት ንዲያ ያስገባቸው ብዙዎቹም አሉ የጠቀስኳቸው እዛ ግን ዋና ዋናዎቹ እነዚህ ናቸው። እንዳነሱት መጽሐፍ ውስጥ እንደጠቀሱት ዋነኛ ተግባሮቻቸው በሶስት ከፍለዋቸዋል። አንዱ በቢሮክራሲና አገር መከላከል ተግባራት፣ ሌላው ሁለተኛው በጣሊያንን ጦር ትተው በመውጣት ለአርበኞች ከፍ ያለ ሞራል እንዲያገኙ ማድረግ እና ዲፕሎማሲያዊ ዘርፍ ትግሎችን አንስተዋል። በዚህ በሶስት ዘርፎች በርካታ ጥሩ የሆኑ አስተዋጽኦ ለሀገርም ለራሳቸውም እንደዚሁ ለስመጥርነት እንዳበቋቸው አንስተዋል። ካነሷቸው ውስጥ ቅድመ አድዋ የነበሩትን እና ከዛም በኋላ በዛው ተመሳሳይ ስራ ውስጥ የሰሩ አሉ እንደነ ደጃች፣ ብላታ ሀጎስ እና የትኛዎቹ ጎልተው ይታያል? ታሪካቸው በተለይ በአሁኑ ወቅት በምን መልክ መዘከር አለበት ይላል እርሶ? በመጽሐፍ አንስተው ተገቢውን የክብር ስፍራ ሰጥተዋል። በተቀረው ትራም ሆነ በኢትዮጵያ ውስጥስ ምን አይነት ታሪካዊ ስፍራ ሊቸራቸው ይገባል? በአሁኑ ወቅት ለነኚህ ወገኖች ለምሳሌ አንድ አለምን ያናገረ ዲስኩር በጂነጃ የተነበዩት ነገር ነበር። እሱ ደግሞ ወርድ ባይ ወርድ እንኳ ቃል በቃል እንኳ ባልጠቅ ምንድን ነው የሚለው፣ አሁን ዛሬ ለእኛ ነው፣ ነገ ደግሞ ለእናንተ ነው የሚለውም። ለምሳሌ ብላቴን ጌታ ሎሬንሶ ታእዛዝ ነው ያረቀቁት የጃንሆይን ዲስኩር። ይሄ ስፔንሰር ጃንሆይ አማካሪ አንድ አሜሪካን የሚመሰክረው ነው። እና ይሄ ታሪካዊ አነጋገር ለምሳሌ በዲፕሎማሲ ብዙ ነው። ኢትዮጵያን በዛም በወረራ ጊዜ ሲምፓቲ ሊያገኝላት የቻለ እንደዚሁም እንደነገርኩህ ብላቴን ጌታ ኤፍሬም ተወልደ መድኅን እንደዚሁ ዲፕሎማት፣ ከወረራ በፊትም ከወረራ በኋላም ለንደን ላይ ለኢትዮጵያ ሲማጎቱ የነበሩ ናቸው። እኔም ማያቸው ያሉ ምንድነው መሰለህ ዲስ ቤዚክሊ አፍሪካን ፋይቲንግ ኤገንስት Colonialism. My nation I look at them as Africans who challenged a uh, powerful European power. They can be kamati motul yoni khalalu and አበበ አረጋይ እንደ ደስታ ዳምጠው የመሰሉ ሊኖሩ ይችላሉ። ዲስወር ፓትሪዮትስ በተለይ ሀገራችን እንዳይዘው ብለው የተዋጉ ናቸው ማለት ነው። ግን በሚሊታሪ በኩል ብዙ ነው የነበሩ ብዙ ብዙ አሁን የጠራሁልህ እነዚህ ደጃዝማች ተለባ ወልደ ስላሴ እና ብሪጋደር ጀነራል አምዶም ከሌሎችም ብዙ ነው ራይል ከመቶ በላይ ወታደሮችን ይዘው ከሶማሊያ የከዱ ናቸው። ከሶማሊያ ገብተው ወደ ደስታ ዳምጠው ጆይን ያደርጉ ናቸው። ሌሎችም እንደዚሁ መጽሐፉ እንደጠቀስኩት በላይ ሀይለ አብ በላይ ሀይለ አብ፣ ለምሳሌ ተፈር መኮንን ተምሮ ከኤርትራ መጥቶ በጣሊያን ጊዜ ነው። ተፈር መኮንን ተምሮ መጀመሪያ ሆለታ የመኮንኖች ትምህርት ቤት ገብቶ ከሁለት አመት በኋላ ከተመሰረተ ሆለታ ሚሊተሪ ኮሌጅ ነው። ጦርነቱ የነሳውና የሚሊተሪ ዊንግ መሪ ሆኖ ጥቁር አንበሳን መርቶ የተዋጋ ነው። ላይ ሀይል ኮሎኔል ተሰጥቶ ጣሊያንን የመከተ ነው። መጨረሻ በጌራ ከራስ ምሩ ጋር ተማርኮ ትንሽ ጊዜ ከቆየ እና አዲስ አበባ አብርሃ ደቦጭ እና ሞገስ አስገዶም ቦምብ ግራዚያኒን ለመግደል ቦምብ ከጣሉ በኋላ በዛ እናሳበው በላይም አሰሩት እና ወለጋ ላይ የሚመራውን ጥቁር አንበሳ ሶስት አይሮፕላኖች አቃጥሎ አስር ጣሊያኖች ከጀነራል ጋር ገድለው አንድ ቄስ ማርከው የጣሊያን ቄስ ማለት ነው። እና ጣሊያን በዚህ በጣም ተቆጥቶ ነው የነበረው። በኋላ የካቲት አስራ ሁለት ኢንሲደንት በኋላ አደጋ በኋላ ከአውሮፕላን ነው የጣሉት ነው የሚባለው፣ ነቀምት አካባቢ ወስደው። ምክንያቱም አውሮፕላኑ እዛ ነው የነበረው፣ ያቃጠሉት እዛ ነው። የጥቁር አንበሳ አርበኛው እውነት ነው፣ ልክ ነው። እንዳውም ሆለታ ገነት ጦር ትምህርት ቤት ውስጥ ከአውሮፕላን መጣሉን የሚያመለክት ትልቅ ሐውልት ቆሞለት ነበር የመኮንኖች መሰልጠኛ ማዕከል ውስጥ ለኮሎኔል በላይ ሀይላ ይሄ አንዱ ነው። ሚሊተሪ ዘዴት እና አንድ ጎልቶ የሚታየን ኮሎኔል በላይ ሀይል አብን ነው። እንደ አጋጣሚ ሆኖ እዚህ ንየው ከምኖርበት ሀገር የጎረቤት አባት እዛ ጦርነት ላይ ነው የአስራ አምስት ዓመት ልጅ ነው ቦኒያ ላይ በላይ ሀይል አብ የነበሩ ብዙ ነገር ነው ያጫወት ከታደሰ ነጫ የሚባሉ የአስራ አራት ዓመት ልጅ ነው የነበሩ እያን ጊዜ ግን እሶ ሀብተን ልክ ከጥቁር አንበሳ ጋር ስለነበሩ ነው። ያን ጊዜ እንግዲህ በቱር ሀማሴን ስንል አርበኞችም እንዳሉ የጠቀስኳቸው አሉ። ሀው አንድ ኤርትራዊ ለምሳሌ አርበኛ በአርበኝነት ተይዞ ወደ ናፖሊ የተላከ እስር ቤት እና እርግጠኛ አይደለሁም ግን አቢሳ ጋር ታስሮበት የነበረ እስር ቤት መሆን አለበት ወይም አጠጎቡ መሆን አለበት ነው ምለው እና በዛ ምን አቢሳ ጋርም ነበሩ ሀው ጣሊያን ሀገር ታስሮ ሂዶ፣ ባይ ዘ ወይ ጥቁር አንበሳ ነበር አዲስ ጋ ታስሮ እና ከውህን ቤት ወጥተው እዛ ካንትሪ ሳይድ ላይ ጣሊያን ካንትሪ ሳይድ ላይ ለፋሽስት ሲዋጉ ተይዞ በኋላ ፍርድ ቤት ቀረቡ ማለት ነው። በዛን ጊዜ ያው እንግሊዞች ወጥተው ነበር ጣሊያን ሀገር እና እንግሊዝ ፍርድ ቤት ቀርቦ ጣሊያኖችን ገድላቸኋል ምናምን ተብለው ተቀጥቶ በኋላ በገንዘብ እንዲቀጣ ተደረገ። በገንዘቡ ያው አስራ ስምንት ሺህ ፓውንድ በዛን ጊዜ አስራ ስምንት ሺህ ፓውንድ ካሳ ለየጣሊያን መንደርተኞች ተዘረፍን ተገደልን ብለው የከሰሱት ካሳ ሰጥቷቸው አብ ወ ተመለሰ ነበረ የኤርትራዊ አርበኛም የቀብረው ናፖሊ አይነበሩ እሱም እንዳ አያይዜ ጠቅሻቸዋለሁ። ፕሮፌሰር የቢዮ ወልደ ማርያም ፕሮፋይል ኦፍ ካሬጅ ኤሪትሪያን ስትራግል አገኒስት ኢታሊያን ኮሎኒያሊዝም ኤንድ ፋሽዝም መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። የጌርስ ልኝ ከዛሁን የእድል መስጠትህ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።